ባለፈው አርብ በካርቱም የኢትዮጵያ ኤምባሲ በተካሄደው ሰልፍ ላይ የተካፈሉት ቁጥር ወደ ሁለት ሺህ እንደሚደርስ ነው። በሰልፉ ላይ የተገኙ አንድማኝ ለዶችቨለ የተናገሩት። ሰልፉ የተካሄደውም ኢትዮጵያውያኑ በቅርቡ ለመታወቂያ ማውጫ የተጠየቁት ገንዘብ ከፍተኛ በመሆኑ የኢትዮጵያ ኤምባሲ ከሚመለከታቸው የሱዳን መንግስት ባለስልጣናት ጋር ተነጋግሮ እንዲያስቀንስላቸው ለመጠየቅ ነበረ። መታወቂያው አሁን መሀል ላይ እንግሊት ነው ያለ እና ህዝቡ ያለው ሁለተኛው ቁርጥ ንገሩ ነው። ይሁንና የኤምባሲው ሰራተኞች ወጥተው ካነጋገሯቸው በኋላ ውዝግብ ሲነሳ የመጣው ፖሊስ አብዛኛዎቹን አስሮ መውሰዱን በሰልፉ ላይ የተገኙ ስማቸው እንዲጠቀስ ያልፈለጉ እኚህ ግለሰብ ልጆች የበለ ገልጸዋል። ካናገሩም በኋላ ኢትዮጵያ መታወቂያ እኮ የላችሁም እናንተ እኮ ህገወጥ ናችሁ ምናምን አሉ። ይህ ነገር እኛን አይመለከተንም። ይህ ማለት ጉዳይም ምልክት ያስተላለች እና ካልተመለከታችሁና ባንዲራችን አውርዳችሁ ሂዱ አትም ጥብም ስሰራማ ፍጥሩም በየሰርጉ ቤት በየንቅሶ ቤትም እየመጣችሁ የአባይ ግድብ ብር እያላችሁ አትለምን ምናምን ብለው ይህን ነገር ስናስራለን የሆነ መፈክር ሲያስቀሙ ሁለት እዚህ መኪና መጡና በሁለቱ መኪና ጥቅጥቅ አድርገው እየደበደቡ አንድ አበሻ በቢላ ተገሎ እዚ አካባቢ መቃብር ነበር። ከመቃብር በታጣሚ ሁለት ፖሊስ ደግሞ እርሳቸው ረብሷን ተመጥተዋል እዛው ግርግር ላይ ማለት ነው። በሱዳን የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ኤምባሲ የዳያስፖራ ክፍል ዲፕሎማት አቶ ሙክታር መሐመድ ዋሬ ሰልፉ መካሄዱን ከሰልፈኞቹም የታሰሩ እንዳሉ ለዶቼ ቨላ አረጋግጠዋል ሆኖም የሞተ ወይንም የተጎዳ ሰው የለም ነው ያሉት። አቶ ሙክታር እንደገለጹት ኤምባሲው አስቀድሞ ለሰልፈኞቹ ለጥያቄያቸው መልስ ለማግኘት እየጣረ መሆኑንና ሰልፍ ማካሄድ እንደማያስፈልጋቸውም ነግሯቸው ነበረ። ቀጠሮ ያዙልን ተብሎ ነበር፣ ቀጠሮ ይዘን ነበረ። በቀጠሮ ቀን መፍትሄ ይዘን ስላልመጣን ወሳኙ አካል ሌላ የሱዳን መንግስት አካል ነው። ስለዚህ ከነሱ የመጨረሻውን ምላሽ እስክናገኝ እንመጣለን ያሉትን ቀጠሮ አስተላለፍ ነው ማለት ነው። ዜጎቻችን ስለዚህ በተለያየ መንገድ አሳወቅናቸው እና የተወሰኑ ሰዎች እንግዲህ ግልጽ ባልሆነ ለእኛም ግልጽ ባልሆነ ምክንያት መጡ እና እዛ አካባቢ ሰልፍ ለማድረግ ሞከሩ። የሱዳን መንግስት በጎ ምላሽ እየሰጠን ስለሆነ እዚህ አካባቢ ሰልፍ እና ከፖሊስ ጋር መጋጨት ጠቃሚ እንዳልሆነ ለመምከር ተሞክሯል። ግን ጥቂቶች ፈቃደኞች አልነበሩ። በዚህ ምክንያት አገሪቱ የጸጥታ አስከባሪ አካሎች ሰልፉን ለመበተን ጥረት አድርገዋል። የተጎዳ ሰው እኔ እስከማቀው ድረስ የለም ሶስት ፖሊሶች ተመጥተዋል። ባለን መረጃ የሞተ ሰው የለም። ስልሳ ዘጠኝ አካባቢ ሰዎች ናቸው የታሰሩት። አቶ ሙክታር የታሰሩት ስልሳ ዘጠኝ ናቸው ቢሉም ዶች በላይ ያነጋገራቸው ስማቸው እንዲጠቀስ ያልፈለጉት ኢትዮጵያዊ የታሰሩት ቁጥር ከአንድ ሺህ በላይ መሆኑን ነው የተናገሩት። ራዲዮ ዳባንጋ ከአምስተርዳም የታሰሩት ቁጥር ከአምስት መቶ እንደሚበልጥም ዘግቧል። አቶ ሙክታር ግን ይህን አይቀበሉም። አምስት መቶ ኦር ሺህ ምናምን ኬት እንደመጣ ወሬውን የሚያናፍሱ ወገኖች ሊያውቁ ይችላሉ። እኛ ግን እስር ቤት ያሉ ዜጎቻችን እንከታተላለን። እነሱም እንዲፈቱ ከሱዳን መንግስት በጎ ፈቃድና ምላሽ አግኝተናል። ስለዚህ ስፖይል ባያደርጉ ኢንቫይሮመንቱን ጥሩ ይመስለኛል። ሱዳን ውስጥ በመታወቂያ ክፍያ መጨመር ምክንያት ችግር ላይ ወደቁት ኢትዮጵያውያን የኢትዮጵያ ኤምባሲ በችግሩ ውስጥ እጁ አለበት ሲሉ ይከሳሉ። ችግሩ ከእናንተ ኤምባሲዎች ናቸው። እነሱ መከራከር ይችላሉ። ይህ የእናንተ ችግር ነው እንጂ የኛ ችግር አይደለም፣ ኤምባሲ የላችሁም ብለው አሰናብተውናል። እኛ በሱዳን የኢትዮጵያ ኤምባሲ ግን ይህን ያስተባብላል። ችግሩ መፍትሔ እንዲፈለግለት ጥረት ሲያደርግ መቆየቱን ነው ኤምባሲው የሚናገረው። አሁንም ለመፍትሔው ከሚመለከታቸው መስሪያ ቤቶች ጋር በንግግርና በቀጠሮ ላይ መሆኑን አቶ ሙክታር መሐመድ ለዶችቨለ ተናግረዋል። ክፍያው ትንሽ ከዜጎቻችን የመክፈል አቅም ጋር እንደማይጣጣምና ከግምት ገብቶ እንዲስተካከል የሚመለከታቸውን የኢሚግሬሽን ባለስልጣኖች ያነጋግረናል መመሪያው ከእነሱ ዘንድ አይደለም የወጣው ሌላ አካል ነው ያወጣው ያንም አካል በደብዳቤ ጠይቀን ቀጠሮ ተይዟል እነሱም የእኛን ኮንሰርን እንደሚጋሩ ነግረውናል የኢሚግሬሽን ኃላፊዎች ነገሩን እየሄድንበት ነው ያለ ነው